ስሜ ቃል ኪዳን አራአያ እባላለሁ። የፊልም እና የፎቶግራፍ ባለሙያ ነኝ። አሜሪካ ኤምባሲ በዚህ ዓመት ባዘጋጀው የፊልም ውድድር ላይ አናጺው በሚለው የፊልም ርዕስ ነው የተወዳደር ነው። አናጺው የሚለው የፊልም ርዕስ ጭብጡ በዋናነት ሁለት ወንድማማቾች መካከል የነበረ ጸብ በአንድ አናጺ ምክንያት ያጸድ ወደ ሰላም ሲቀየር የሚያሳይ ፊልም ነው። ያ የምትመለከተው ቤት የወንድሜ ቤት ነው። ይህ የምትመለከተው ገደል ደግሞ በፊት እሱን ወደ እኔ እኔን ወደ እሱ የሚወስድ ነበር። አሁን ግን ተጣልተናል፣ አይኑን ማየት አልፈልግም። ስለዚህ ጋር ምን ታደርግልኛለህ? ተለቅ ያላጠር ትሰራልኛለህ ማለት አናጢው በሚል ርዕስ የሰራነውን የፊልም ሀሳብ በተለያየ አጋጣሚ የሰማሁት ኢትዮጵያዊ ታሪክ ነበረ። በተለያዩ ሚዲያዎች፣ በተለያዩ መጽሐፎች ስለ ሰላም በሚወራበት ጊዜ የሚጠቀስ ታሪክ ነበረ እና ይህንን ታሪክ ወደ ፊልም ስክሪፕት ቀይረን የራሳችንንም የፊልም ኤሌመንቶች ታሪኩንም በደንብ ይገልጹልናል ብለን የምናስባቸውን የተለያዩ ሀሳቦችን ጨምረን ብንሰራው ሞር የመግለጽ የፈለግነውን የ ለሰላም እቆማለሁ የሚለውን ኮንሰብት በደንብ መግለጽ እንችላለን ብለን አሰበ። እኔ የነበርኩኝ ሀሳቡን ሰሌክት ያደረኩት ከዛ በኋላ ወደ ፊልም ስክሪፕት ተቀየረ። ወደ ፕሮዳክሽኑንም የሚሰራ ነው ማለት ነው እና ከባድ ነው። በሶስት ደቂቃ አንድ ፊልም ሀሳብ መግለጽ ነገር ግን በደንብ ጊዜ ከተወሰደበት በደንብ ከታሰበበት መስራት ይቻላል። እንደ አንተ ምን ማድረግ ነው? ይህን ሰውዬ ማየት አልፈልግም። እዚህ ጋር አጥር ስራልኝ አልኩ እንጂ ድልድይ ስራልኝ ብዬ አለው። ቅድምት ነገር ገብቶኛል አላልከኝም እንዴ? ይህን ሰውዬ አይኑን ማየት አልፈልግም። አጥር ስራልኝ ነው እንጂ አልኩ ድልድይ ስራልኝ አላልኩ። አዎ፣ በጣም ትልቅ ጥቅም አለው። እንደምታውቀው ኢትዮጵያ ውስጥ ፊልምን የሚያበረታታ የፊልም ባለሙያዎችን ደግሞ የሚያነቃቃ ፕሮግራም ትንሽ አነስ ይላል። የፊልም ውድድሮች በብዛት የሉም። እንደዚህ የፊልም ፌስቲቫሎች የፊልም ባለሙያዎች ፊልሞቻቸውን ሰርተው የሚያሳዩበት መድረኮች የሉም። እንደገና ስለ ፊልም የሚወራባቸው መድረኮች ትንሽ አነት ይላሉና አሜሪካ ኤምባሲም ይህንን ችግር ተረድቶ ይመስለኛል ከተወሰኑ ዓመታት በፊት በተለይ ወጣት የፊልም ባለሙያዎችን የሚያበረታታ እነሱንም እነሱንም ኢንካሬጅ የሚያደርግ አንድ ፕላትፎርም ክሬት አድርጓል። አጫጭር ፊልሞችን የተወሰነ ሀሳብ ሰጥተው አጫጭር ፊልሞችን ሰርተው እንዲወዳደሩ፣ ብዙ ባለሙያዎች ይህ እድል በመከፈቱ ምክንያት ራሳቸውን ማስተዋወቅ ችለዋል፣ እውቀታቸውንም ማዳበር ችለዋል። ከተለያዩ ባለሙያዎች ጋር መገናኘት የሚችሉበትን መድረክ ፈጥረዋል። የፊልም ባለሙያ የፊልም ሙያ እንደሚታወቀው ብቻችንን ወይም አንድ ሰው ብቻውን የሚሰራው አይደለም፣ የብዙ ሰዎች ስብስብ ውጤት ነው። ስለዚህ ከሰዎች ጋር እንዴት መስራት እንዳለብን አውቀናት ፊልም በሰራን ቁጥር እንደገና። ሽልማቱም ራሱ ቀላል የሚባል አይደለም። ሽልማቱ አይማክ ኮምፒውተር ነው።